በሶማሌ ክልል በተከሰተው ድርቅ ሳቢያ የሞቱት እንስሳት ቁጥር ከ160 ሺህ በላይ መድረሱን ክልሉ አስታወቀ። ተጎጂዎችን ለመደገፍም ክልሉ ልዩ ልዩ ስራዎችን እየሰራ መሆኑን የገለጠ ሲሆን የአዲስ አበባና ድሬዳዋ ከተማ አስተዳደሮችም ለድርቁ ተጎጂዎች በገንዘብና በአይነት ድጋፍ ማድረጋቸው ተገልጧል። አዲስ ቸኮል ዝርዝር ዘገባ ይዟል። በያዝነው ዓመት መጀመሪያ መዝነብ ያለበት ዝናብ ባለመዝነቡ በሶማሌ ክልል የተከሰተው ድርቅ ከ160 ሺህ በላይ የቁም እንስሳትን ለሞት መዳረጉን የክልሉ መንግስት አስታወቀ። የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድርቃድር ረሽድ ለአሜሪካ ድምፅ እንዳስታወቁት ባለፉት ጥቂት ሳምንታት ብቻ 14 ሺህ ገደማ እንስሳት ሞተዋል ብለዋል። እስካሁን ባለን መረጃ ሁለት ነጥብ አራት ሚሊዮን ባለፈው ሰፊ አሴስሜንት ተሰርቶ ጉዳት መጠኑ ተካፋይ ወይ ተጋላጭ የሆኑት ማህበረሰብ ሁለት ነጥብ አራት ሚሊዮን መሆኑን ወይ ሁለት ሚሊዮን አራት መቶ ሺህ ህዝብ መሆኑን እንዳረጋገጥንን ይታወቃል። የእንስሳት ቁጥር እየጨመረ ነው ከጊዜ ወደ ጊዜ። ያው እንስሳቱን እንደ ሰውን የማዳን ያው ሰውና የእንስሳን ማገናኘት ይከብዳል። እንስሳት እንስሳት መኖ እና በውሃ ይጦት እንስሳቱ እያለቀ ነው። መቶ አርባ ስድስት ሺህ አካባቢ የነበረው የእንስሳት ቁጥር ወደ መቶ ስልሳ ሺህ የተለያዩ እንስሳት እንዲሁም ፍየል፣ በጎች፣ ከብት የቀንድ ከብት፣ ግመሎች ያለቁት እንስሳት እነዚህ ናቸው። በሀገሪቱ ሲካሄድ በነበረው ጦርነት ምክንያት ድርቁ ትኩረት ሳይሰጠው እንደቆየ የተናገሩት አቶ አብዱል ቃድር አሁን ግን ትኩረት ማግኘት እንደጀመረና የአዲስ አበባና ድሬዳዋ ከተማ አስተዳደሮችም ድጋፍ ማድረግ መጀመራቸውን ተናግረዋል። በዚሁ ሳምንት ውስጥ እየተረከብነን የገንዘብም የእህል እርዳታም አለ። ድሬዳዋ ከትላንት ወዲያ አስር ሚሊዮን ገንዘብ ለሶማሌ ክልል ድጋፍ መስጠቱ ይታወቃል። እንደዚሁም ዛሬ አዲስ አበባ ከተማ መስተዳደር በከንቲባ ክብርት ወይዘሮ አዳነች አቤቤ የሚመራውን የካቢኔና የአዲስ አበባ ከተማ መስተዳደር አመራሮች በመቶ ሚሊዮን ብር የሚገመት የእህል እርዳታ እንደዚሁም ዘመናዊ እህል ከሩዝ፣ ሱካር፣ ወተት ኒዶ ወተት ማለት ነው ቴሚር ለማህበረሰቡ ጥሩ ፕሮቲን ኤነርጂ የሚሰጥ ምግብ ነው። ያው እነዚህ የበሰለ ምግብ ነው ለማለትም ይቻላል። መቶ ሚሊዮን የሚገመት የሚተመን ምግብ አቅርቦልናል፣ ተረክበናል። ክልሉ ድርቅ ያስከትለውን አደጋ ለመቀነስ እያንዳንዳቸው ከአስር እስከ ሀያ ሚሊዮን ብር ዋጋ ያላቸውና ከሁለት መቶ እስከ ሶስት መቶ ሜትር ጥልቀት ያላቸው ጉድጓዶችን በመቆፈር ውሃ ለማውጣት ጥረት እየተደረገ መሆኑንም አቶ አብዱልቃድር ተናግረዋል። በውሃ ቢሮ ምን እየተሞከረ ነው? አንድ ጉድጓድ ውሃ ለማውጣት ከሁለት ሳምንት እስከ ሶስት ሳምንት አካባቢ ጊዜ ይፈጃል። ወጪው ከፍተኛ ነው። አንድ ጉድጓድ ለማውጣት ምናልባት ከአስር እስከ ሀያ ሚሊዮን ባለው ገንዘብ ነው አንድ ጉድጓድ ተግባራዊ የምናደርገው በአንዴ። በዚህ አነስተኛ በጀት ብዙ ጉድጓድ እንቆፍራለን ማለት ሳይሆን አንዳንድ ቦታዎች ግዴታ ሲሆንብን አዳዲስ ጉድጋዳዎችን እየቆፈረን ተግባራዊም እያደረግንን እንገኛለን። ስለዚህ ጥሩ ጊዜ ላይ ነው ያለ ነው። አሁን ተስፋ ጥሩ ተስፋ አለን። ዘንድሮ አዳዲስ የተቆፈሩ አሉ? አዎ፣ እስከ ሀያ ሁለት ጉድጋዶች ተቆፍሯል። አሁን በዚህ በዚህ ከሀያ ሁለት ጉድጋዶች ተቆፍሮ አገልግሎት እየሰጡ ይገኛሉ። በጀት ቢኖር ኖሮ የበለጠም ማቴሪያል ስላለ የበለጠ የሚቆፈር ይቻል ነበር። በዛሬው ዕለት በከንቲባ ዳነች አበበ የተመራው የአዲስ አበባ ከተማ አስተዳደር ልዑካን ቡድን ድጋፍ ባደረገበት ወቅት ንግግር ያደረጉት የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፋ መሀመድ የክልሉ መንግስት በሰባ ስምንት ወረዳዎች ውሃ እያቀረበ መሆኑንና የዝናብ ውሃን ለማቆር የሚያስችሉ ግንባታዎችም እየተከናወኑ መሆናቸውን ተናግረዋል። ግማሹ ከውሃ ከዝናብ አለመኖር ጋር የተያያዘ ነው። የችግሩ መነሻ ግማሹ ደግሞ ከህዝባችን አኗኗር እየተቀየረ መምጣት ጋር ነው። ስለዚህ በአጭር ጊዜ በመካከለያና በረጅም ጊዜ ተይዞ እቅድ ወጥቶ ይሄ ቨልነራብሊቲ ወይም ይሄ ተጋላጭነት የሚቀረፍበት መንገድ መፈለግ አለብን በሚል ክልሉ እየሰራ ይገኛል። በአሁኑ ሰዓት ያለው የውሃ እጥረት፣ የምግብ እጥረትና የመኖ እጥረት ነው ያለው። ሶስቱ ናቸው በዋናነት የምላሽ ኦብጀክቲቭ አድርገን ያዝ ነው እኛ። በተቻለ መጠን የሰው ህይወት በድርቅ እና በውሃ እጦትና በምግብ እጦት እንዳይቀረፍ ግን በዘላቂነት እንደዚህ ነገሮችን ለመፍታት አንደኛ በተለያዩ ቦታዎች የዝናብ ውሃውን ለመያዝ ለማቆር መስራት አለብን በሚል በዚህ ዓመትም ወደ አስር የሚሆኑ ግድቦች እየሰራን እንገኛለን። ለዘንድሮ ባይደርሱ ለሚቀጥለው ዝናብ እንዲደርሱልን በማሰብ ነው። በአሁኑ ሰዓት ግን የውሃ አቅርቦት ሰባ ስምንት ወረዳዎች የውሃ እያቀረብ እንገኛለን መንግስት እያቀረበ ያለው የሶማሌ ክልል ከራሱ አቅም ባሻገር የክልሉን ባለሀብቶችና በውጭ የሚኖሩ የክልሉ ተወላጆች በማስተባበር ለተጎጆዎች ድጋፍ እንዲደርስ እያስተባበረ መሆኑንም አቶ አብድርቃድር አስታውቀዋል። ከድሬዳዋና አዲስ አበባ ከተሞች ባሻገር ሌሎች ክልሎችም ተመሳሳይ ድጋፍ ያደርጋሉ ብለው እንደሚጠብቁ የተናገሩት አቶ አብድር ቃድር የፌዴራል መንግስቱም የሚጠበቅበትን ድጋፍ ለማድረግ እንቅስቃሴ ላይ መሆኑንና ድጋፉም እስከሚቀጥለው ሳምንት ይደርሳል ብለው እንደሚያምኑ ይገልጸዋል። በሶማሌ ክልል ካሉ 11 ዞኖች ዘጠኙ በድርቅ የተጎዱ ሲሆን የክረምት ዝናብ ድርቅ ሳይከሰትበት ወደ ቅረው የፋፈን ዞን ከተለያዩ ዞኖች በርካታ አርብቶ አደሮች እንስሶቻቸውን ይዘው የተሰደዱ መሆናቸውን ባለፈው መዘገባችን ይታወሳል። በሶማሌ ክልልና ጎረባች አካባቢዎች ዋነኛው የዝናብ ወቅት ሚያዝያና ግንቦት ላይ የሚዘንበው በሶማለኛ አጠራሩ ጉ ወይም የበልግ ዝናብ ሲሆን ለዘንድሮው ድርቅ ተቀዳሚ መንስኤ የሆነው ደግሞ ጥቅምት ላይ የሚዘንበው ዴር የተባለ ዝናብ ባለመዝነቡ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል